የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ እና በአገሪቱ ውስጥ ያሉት ሀያ አንድ ተቃዋሚ ፓርቲዎች መካከል የሚደረገው ድርድር በትላንትና ዕለትም ቀጥሎ ተሳታፊ ፓርቲዎች እነማን ይሁኑ የሚል ውይይት መካሄዱ የኢትዮጵያ ዲሞክራቲክ ፓርቲ ኢዴፓ የስራ አስፈጻሚ አባልና የጥናትና ምርምር ኃላፊ አቶ ዋሲሁን ተስፋኤ ለዶቼ ቬሌ ይናገራሉ። ሀሳብ አንድ በድርድሩ መሳተፍ አለባቸው ተብሎ የቀረበው ሀያ ሁለቱ ሀገር አቀፍ ፓርቲዎችና ክልል ፓርቲዎች የሆኑ ግን በተወካዮች ምክር ቤት ያላቸው ሀሳብ አንድ ሀሳብ በኢህአዴግ የቀረበ ነው። ሀሳብ ሁለት ሀያ ሁለቱ ሀገር አቀፍ ፓርቲዎች፣ ሀሳብ ሶስት መሪ ተደራዳሪ ይቅረ የሚል ከመድረክ የቀረበው ሀሳብ ማለት ነው። ሀያ አንዱን ፓርቲዎች በአንድ መድረክ ላይ ሆኖ ይደራደሩ ከተባለ መድረኩ ከድርድር ይልቅ ጉባኤ ወይም ሸንጎ ይሆናል በማለት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደ ምክንያትነት አስቀምጠዋል። አንደኛ ተወዳድሮ ለስልጣን ለመብቃት ወሳኙ ምን ያህል ጨዋ ቁርቦ ተወዳድሮ ቢያሸንፍ ስለስልጣን ይበቃል የሚል ግምት ነው። በዚህ ስነድ ብዙ እጩ ያቀረበው ኢህአዴግ ነው። ከዚያ ቀጥሎ በስንት ትግል ሁለተኛ የሆነው መድረክ ነው። ወደ ሺህ የሚጠጉ እጩዎች ባለፈው ዓመት በተካሄደው ምርጫ አስተማርተናል። የሌሎቹ ስታይ ከፍተኛው ሶስት መቶ ቤት ውስጥ ነው የቀረው አንድ መቶ እና ከዚያም ወደ አንድ ዲጂት ድረስ እና የሚወርድ አይነት እንትን ነው ያለው እና ይህንን አደራ ለመድረክ የሰጡ አንድ ለአንድ ተቀምጦ ከኢህአዴግ ጋር በተስማማንበት የድርድር አጀንዳ ጉዳዮች ላይ ውጤት ማምጣት ይቻላል። የምን ነው መነሻቸው። መድረክ ከኢህአዴግ ጋር በሚያደርገው የአንድ ለአንድ ድርድር ውጤት ማምጣት ከተፈለገ ሌሎች ፓርቲዎች አደራውን ለመድረክ መስጠት አለባቸው የሚለውን የመድረክ አቋም እንዴት ትመለከቱታላችሁ ብለን ሌሎቹን የተቃዋሚ ፓርቲዎች መሪዎች ጠይቀን ነበር። መስፈርት ባልወጣለት ሁኔታ ኢከሌ ይወክለኝ ወይም መሪ ሆኖ ይደራደር ወይም አይደራደር የሚል የመላው ኢትዮጵያ አንድነት ድርጅት ሚያድ አቋም እንደሌለው የፓርቲ ምክትል ፕሬዚዳንት የሆኑት አቶ ሙሉጌታ ጌታ አበበ ለዶቼ ቬሌ ይናገራሉ። መድረክ አንድ ፓርቲ ውስጥ ገብቼ ከምደራደር በግሌ መንግስት ከእኔ ጋር ይደራደር ነው ይመስለኛል። ይህንን ደግሞ አንድ ነቅፍ። ነገር ግን እንደ ፓርቲ እኔ ፓርቲን ወክሎ የምችለው መድረክም አሁን እኔ ወክላለሁ የሚለው አካል ካለ ወክሎ ሊከራከር ይችል ይሆናል፣ ሊደረደረ ይችል ይሆናል። ነገር ግን እንደዛ አይነት ሕልውናውን አሳልፎ ለሌላ አካል ይሰጣል የሚል እምነት ስለሌለኝ ነው። ኢህአደግ በድርድሩ ላይ ፓርቲዎች እንዲሳተፉ ሲጋብዝ አገር አቀፍ ፓርቲዎችና የክልል ፓርቲዎች ሆኖ በፓርላማ መቀመጫ ያላቸው ብሎ ቅድመ ሁኔታ ማስቀመጡ በትላንትና ዕለት የመከራከሪያ ነጥብ እንደነበረም አቶ ዋሲሁን ይናገራሉ። አገሪቱ ያለች በት የፖለቲካ ቀውስ መፍትሄ ሊሆን የሚችለው ከድርድር ይልቅ ሽምግልና መሆን አለበት የሚሉት የህግ ባለሙያ አቶ ተማም አባብልጉ ናቸው። የተቀመጠው ቅድመ ሁኔታም ትክክል አለመሆኑን ይናገራሉ። የድርድር ጥያቄ ያቀረበው ለአገር አቀፍ ፓርቲዎች፣ በሰላማዊ መንገድ ለሚታገሉ ፓርቲዎች ሲሆን የኢትዮጵያ ችግር የሚመለከታቸው ግን አገር አቀፍ ያልሆኑ በሀገር ውስጥን የሌሉ እና በየትኛውም መንገድ የአገሪቷን ችግር እንፈታለን ብሎ የሚያስቡና የሚሰሩ ፓርቲዎችና ድርጅቶች ጭምር ናቸው። ድርድር ወይም ንግግር መደረግ ያለበት በሆነ ጉዳይ ላይ በማይግባቡ አካላት መካከል ስለሆነ በኢህአዴግ ላይ ጦርነት ያወጁ አካላት ከሱ ጋር ያላቸው ጥል ከፍ ያለ መሆኑን ስለሚያሳይ ድርድር በብዛትና በድርድር መደረግ ያለበትም ከነዚህ አይነቶቹ ጋር መሆንም ጭምር ይኖርበታል። ኢትዮጵያ ህገ መንግስት አንቀጽ ሀያ አምስት ላይ ደግሞ በኢትዮጵያ መካከል የፖለቲካ አስተሳሰብን፣ ቦታን፣ ዘርን የመሳሰሉትን መሰረት አድርጎ ልዩነት መፍጠር አይቻልም ማለት ነው። ስለዚህ በሰላማዊ መንገድ ወይም በሌላ ሁኔታ መታገል የአመለካከት ጉዳይ ስለሆነ ይህ መሰረት አድርጎ ልዩነት መፈጸም ይህን አንቀጽ ሀያ አምስትን መጣፍ ነው የሚሆነው በኢህአዴግ በኩል መረጃ ለማግኘት ያደረግነው ሙከራ አልተሳካም።